መጣና፣ መጣና ደጅ ልንጠና፣ ክፈት በለው በሩን የጌታ አይን። እናመሰግናለን። የሜልበርን ነዋሪ የሆኑት ድምፃዊ ኤልያስ የማነ፣ አዝማሪ እንዳልካቸው የኔ ይሁን እንዲሁም አቶ ባህሩ አወል የቡሄ በዓል ምክንያትን በማድረግ መጀመሪያ መግቢያችን ላይ የሰማችኋቸው የእነሱን ድምጽ ነበረ። ከያሉበት ሦስቱም በመቀናጀት ፕሮግራማችንን ከፍተውልናል። ሁላችሁም እንኳን አደረሳችሁ ለቡሄ በዓል። እንኳን አብሮ አደረሰን። ኤልያስ ወደ አንተ መለስ ስልበልና፣ በቅድሚያ መቼም የኢትዮጵያ ልጆች አብዛኛዎቹ ሁሉንም ማለት ባንችልም፣ አብዛኛዎቹ ሆያ ሆዬ ጨፍረው ያደጉ ናቸው። አንተም እንደ ጨፈርክና ከጓደኞች ጋር እንዳሳለፍክ ነግረህኝ ነበረ። ቀደም ሲል የሆያ ሆዬ ወይም ደግሞ የቡሄ በዓል ትዝታህ ምን ይመስላል? ምንድን ነው ቡሄ ማለት ለአንተ? አመሰግናለሁ ማርቲ። በቅድሚያ እንኳን በዓለ ደብረ ታቦር አደረሰን። ቡሄ ማለት ነው የኢትዮጵያ የክርስትና እምነቶች ጠቅላላ በዋዜማ ነው የሚያምሩት። ዋዜማ ላይ በጣም ይደምቃል። እንግዲህ እኔ ሆያ ሆያ አሁን ሳስበው አንድ አራት ዓመት ጨፍሬ ያለሁ እና መጀመሪያ ቤተሰብ ታስፈቅጃለሽ። በተለይ እኔ ያው እህቴን ነው ብዙ ጊዜ ማስፈቅድ የነበረው እሷ ቤት ውስጥ የምትውሉ እና በዓሉ ከመድረሱ በፊት ሳምንቱን በሙሉ በቃ እሷን ስለማምር ጫማዋን ስለ ውል ውጪ የተሰጣ ልብሶቿን አገብቼ ስትኩስ ሱቅ በቃ በጊዜ እንደጀት ፈጥኝ ሱቅ ተልኬ ስመለስ በቃ ማንም የፈለገ ነገር ብታደርገች ይችላት ነበር። በቃ ሎቢ ነቻ። ከዛ በቃ ሲፈቀድልኝ ኦልሬዲ ሁላችንም እኔ አሁን አሮጌ ቁምጣ ሹራ ጫማ ምናምን ታደርጋለች። ምክንያቱም ክረምቱ ስለሆነ ነው። ክረምት ነው፣ ዝናብ ነው፣ ጭቃማ አለ እና ጓደኞችም ከየቤታቸው አስፈቅደው ከዛ በኋላ ይመጣሉ። ዱላ ይዞ ምናምን ነው የሚመጡት እነሱ ሲመጡ አንድ ላይ ተያይዘን እንሄዳለን ነው የምልሽ። እና ከመሄዳችን በፊት ግን ሁያ ሁዬ የስራ ክፍፍል አላት። ጭፈረዋ ምንድን ነው ክፍፍሉ? አውጪ ተቀባይ፣ ማለት ክፍፍሏ ምንድን ነው መሰለሽ? አንደኛ አውጪ ማን ነው ፊት መሪ። ማን ነው ፊት መሪ? በተለይ በጣም ወሳኝ ነው ፊት መሪ። ሰፈር ውስጥ ያለውን ተናካሽ ውሻ የት እንዳለ፣ ሲሬት ዘበኛ የት እንዳለ፣ አደገኛ እነዚህ ጉልቢዎች የት እንዳለ፣ እነዚህም በሙሉ ያውቃል። አራቱን ማዘን የሚያውቅ ነው ፊት መሪ። ከዛ ሙልሙል ያሻለ፣ እዛ ደግሞ ቀሪዎቹ ተቀባዮች ናቸው እና እንደዛ እንወጣና በቃ በጣም በሚገርም ሁኔታ በቃ የመጀመሪያ ቤት እዛ ሴጭና ሆያ ሆዬ እዛ ባዶ ጨሲ ጨሳ ያችን ድግስ ውጭ ውጭ ማቲው ነገር የለም። ከዛ የመጨረሻ ሰዎቹ አልሰጥ ሲሉሽ፣ ግጥሙ ትቀይሪያለሽ ማለት ነው ዘጠኝና ልሄደልህ እንዳሮ ጌጅ አጭሩ ብዝና ስቀት ያለሽ ገብቶሻል። ከዛ በኋላ ልክ እዚህ ስትሰጥሽ አመት አመት ድገምና፣ አመት ድገምና፣ የመቤቴን ቤት ድገምና፣ አመት ድገም ወርኬ ስንል ቤት ድገምና፣ አመት ድገምና፣ ክበር በስንል ክበር በት ምቀኛ ይርገፍ፣ ምቀኛ ነው የሚያሰቅበያ፣ እንደዛ ነው የሚሆን ብሎ መራርቆ ይታለፋል ማለት ነው። አዎ፣ ከዛ ይሄ የመጀመሪያው የመጀመሪያው ቤት ላይ በቃ በሚገባ ጉሮሮሽ እስኪሰነጠጥ ድረስ የምንጫወው። ምክንያቱም መጀመሪያ የሚሰጥሽ ነገርና መጀመሪያ የምታገኘው ነገር ወሳኝ ለሚቀጥሉ ሞራል ማለት ነው። እንግዲህ ሁለተኛው ቤት ደግሞ ልክ ተገቢውን ጥንቃቄ በፊት መሪው ተደርጎ ትሄዳለሽ። የውጭ አጥር ላይ የምትጀምሪ ከሆነ የውጭ አጥር ላይ ትጀምራለሽ። ቀስ እያልሽ ገርበብ ገርበብ ብታደርጊያለሽ። ገርበብ ባድርገሽ ምንም ነገር ከሌለ ፊት መሪው ገብቶ ውሻካ ይከላከላል። እስከ በርንዳ ድረስ ተፋቂሽ ትሄዳለሽ። እዛ በኋላ ትጨፍሪያለሽ። እዛ ላይ ማለት ነው፣ ትልቁ ጭፈራ። እንግዲህ አንድ ሶስት አራት ቦታ ወይንም አንድ አምስት ቤት ምናምን ገንዘብ ካገኘሽ የስድስተኛ ቤት ሙሉ ሙሉ ይደብርሻል። አበ ቀሳርቲ ሁና ብቻ ሲሆ ገብርሻል። አንዳንዴ ፍራንክ ራሱ ዝርዝር ፍራንክ ሲበዛ ወተን አሳቻ ቦታ ምናምን ቆመን ምናምን ነው። ሁላችንም ቁጥራት ሁላችንም ቁጥራት በልባችን እናሳላታል የሚቀጥለው ፍራንክ ምን ያህል እንደሆነ። ስሳቂ ትደምር ያልሻ በላዩ ላይ ልክ ነው። ፍራንክ ደግሞ ችግር ነው፣ በዛን ጊዜ ገንዘብ ማግኘትም ከባድ ነው። እንዲህ በጣም የሚገርም ነው ስልሽ ፍራንክ መገኘቱ ብቻ ሳይሆን ፍራንኩም የለም እና በቀላሉ አይገኙም። ደስ የሚለው ፓርት የሆነ በቃ ሌላ ለየት ያለ ቦታ የገባሽ ይመስል የሆነ ባለጸጋ ቤት እንደምንም ከገባሽ የሚገኘውን ፍራንስ ትንሽ በዛ ይላል። ትልቁ ችግር ግን አትገቢም በቀላሉ። ምክንያቱም ዘበኞቹ ሲሬዝ ናቸው። ጉሪ ውላ ምናምን ብሎ በቅድም ዝም ሁሉ አይለጥሽም። አንቺ በቃ ጎበዝ ከሆንሽ የምትችይ ከሆነ ከዛ በፊት የቤት ሰራተኛው አካል የቤት ሰራተኞቹ በጣም ጥሩ ናቸው። ምክንያቱም የዘበኛውንም ኃይል ቤት ውስጥ ያሉትንም መቤቴን ኃይል የሚቆጣጠሩት የቤት ሰራተኞቹ ናቸው።

እይታ አመሰግናለሁ። በመጀመሪያ እንኳን ለቡሄ ባህል በሰላም አደረሳችሁ። ድል እንግዲህ የቀደመውን የእኛን ዘመን የቡሄን ባህል ምን ይመስላል በሚል ይህንን እንትን በዚህ በኤስ ቢ ኤስ ፕሮግራም ላይ እንድናቀርብ እንግዲህ ስላደረግሽን ለጋዜጠኛ ማርታም በጣም እናመሰግናለን። እንዳልሽው እንግዲህ ቡሄ ለእኔ በጣም ይለያል። ለእኔ ብቻ ሳይሆን ለማንኛውም በተለይ ስምንት እና ዘጠኝ ዓመት ጀምሮ እስከ አስራዎቹ ዕድሜ ላይ የሚገኝ ወጣት በዓመት ውስጥ ከሚደረጉ ሀገራዊ የእምነት እና የሀገራዊ አሁን ቅዱስ ያንስ የሁሉም በዓል ነው። ሌሎች ደግሞ ገና፣ ፋሲካ እንደሚባለው ሁሉ በዓላት ሁሉንም በዓላት ብንወድም ይሄ የእኛ በዓል ነው። ልክ አሁን እንቁጣጣሽ ለሴቶቹ ትልቅ በዓል ነው። በጣም በጉጉት የሚጠብቁት ነው። ይሄ ደግሞ ልክ እንግዲህ ትምህርት ቤት ከተዘጋ በኋላ ክረምቱን እንዲሁ ስናሟሙ ቆይተን ነሐሴ ከገባ በኋላ ሲታሰብ የሚኖር ነው። በእያንዳንዱ ሰፈር ደግሞ ያው ብዙ ጊዜ ቡሄ ሲጨፍር አራት አምስት ሰው ሆነች ነው በጣም ኢንትሜንት የሆኑት ቅርብ ጓደኞች የለም። ስለዚህ አንድ አካባቢ ላይ እንግዲህ ምናልባት አምስት ስድስት ሚኒ ባንድ እንደሚባለው የለም እንደ ሙዚቃ ባንድ ይዘጋጃል። ለዚህ ለቡሄውና ሁሉም ሚስጥር አርጎ ይዞ ነው እንግዲህ ጎበዝ አውጪ ይኖራል። ከበፊት ከታላላቆቹ የያዛቸው ረጃጅም ግጥሞችን የለም ይዞ ይዘጋጃል። ከዛ ውጭ ደግሞ እንደምታስቢው ቅድም ኤልያስም እንዳለው ከዋዜማው ጀምሮ ያለው የበዓሉ አውድ የተለየ እንትን ያለው እንግዲህ ለዚህ ለሙሉሙሉ መጋገር የሚውለው ግብአት የለም ይሄ የኩበቱ ጭሳጭሱ የኮባው ሽታው ራሱ አደስ ነው፣ በቃ ሽቶ ማለት እኮ ነው። የችቦ ስርአት ራሱ ሳምንት ሲቀረው እንግዲህ ቤታቸው ወደዚህ ወደ ጥጋ ጥጋ ያሉት የለም አሁን ወደ ሽሮ ሜዳ ወደ ላይ የሚኖሩት እርግጠኛ ነው ያገኝ ያው ቅርብ ናቸው። ለጫካውም ጭራሮ ሰብስቦ ችቦ ይዞ ይመጣል ሁሉም እንደየ አቅራቢያ የለም ሌላው ደግሞ ክፍለ ሀገር የመጣው ችቦ ይዘጋጃል እና ይሄ የእያንዳንዱ እንቅስቃሴ ቃሴ ልክ እንዴት ነው እንግዲህ፣ አባቴ ሲነግረኝ ድሮ ይሄ ሙዚቃውን ነው እንግዲህ ኦርኬስትራዎች የለም ትላልቅ ባንዶች የነበሩት እነዚህ ስለ ጦር ኦርኬስትራዎች፣ ካሴትና ሸክላ የሚባለው ነገር ከመጀመሩ በፊት ልክ እንደ አዲስ አልበም የሚቆጠረው ለኒውዬር የሚያቀርቡ ዝግጅት ነበር እና ያቺ የነሐሴ ወር ትልቅ የዝግጅት ጊዜያቸው ነች። ሚስጥር አርገው ምድር ጦር፣ ክብር ዘበኛ፣ ፖሊስ ኦርኬስትራ፣ ብሔራዊ ትያትር ድሮ ቀዳማዊ ስላሴ ትያትር ሲባል አለኝ ለማቅረብ የእኛም ውሄ ልክ እንደዛው ነው በቃ ትልቅ የምትዘጋጅበት ነገር ነው። ከዛ በኋላ እንግዲህ ብዙውን ኤልያስ ብሎታል። ያው ለበዓሉ፣ ያው ሁለት ቀን ያው እንቅልፍም የለም። ይሄ በተለይ ከዋዜማው ጀምሮ ምን እንደሚደረግ ሁሉም ይዘጋጃል። ዱላ ለዛ ተቆርጦ ይዘጋጃል። እንግዲህ ካለቀ ሞልወ አንጨትም እንደዚህ የለም፣ እንደገና ቆርኪ ደግሞ ቀጥቅጠን የለም፣ ልክ እንደ ማራክሽ ክሽክሽ ነገር ዜማው በአንዱ እሷን ለማሳመር ይደረጋል። በጠዋት ተነስተን ያው እንግዲህ በተለይ የማስታውሰው የኔ ልዩ ታሪክ አለ። ገና በመጀመሪያ እንግዲህ በዘጠኝ አመት ይሁን እንደዚህ በጣም ወደ አብሮ አደግ ያለ ሰለሞን ተክሎ የሚባል ጓደኛዬ ጋር ቀኑን ሙሉ ጠዋት ጀምረን እስከ ማታ ዝናብ እየቀጠቀጠን ቁምጣና ካኔተራ አድርገን ማታ ላይ መጨረሻ ላይ አስር ሳንት ያገኘን የቀረ ሁሉ እየሳምን እያቀፈን እንጀራ ያበላናል፣ ዳቦ ይሰጠናል። እኛ ፍራንክ ነው አሁን ፍራንኩ የተፈለገው ለምንም ነገር አይደለም። ያኔ የፈረንችቦ የምትባል ነበረች። እሷን ገዝተሽ ያስ ማለት አንቺ ስትለክሺ ሰባት ስምንት ኩያሽ ነው የሚያጅብሽ። በቃ ልክ የተለየ ነገር እንዳደረግሽ ማለት ነው። እና እግዚአብሔር ስጣቸው በባከነ ሰዓት ላይ ወደ ሲክስ ኦክሎክ አካባቢ የለም ሲሆን እንዲሁ ፍሬንጆች ብለው ሁለታችንንም ስመው አስር ሳንቲም ሰጡን። በአምስት በአምስት ሳንቲም አንዳንድ የፈረንጅ ቦገዛ ያን አስታውሳለሁ። ከዛ ውጭ ግን ባለው ሂደት ላይ እንደ ቅድም እንዳለው ወደ አንድ ቤት ወደ የምንጀምርበት ቤት ስንሄድ መንገድ ላይ የምንለው ዜማ አለ። ይሄ አሲዮ ቤሌማ ሆሆ አሃ የቤሌማ ጥጃ አስጆ ሌ ቤሌማ ማለቴ፣ እኔ ስለ በልሀቴ እንዲህ የሚባል ነገር። ይሄ ማለት በዚህ በቡሄው መንገድ ላይ የሚደረገውን ልክ ሙሽራ እንዴት ነው ሙሽሪት ቤት ሙሽሪትን ለመውሰድ ሲሄድ መንገድ ላይ መኪና አቁሞ ሙሽሮች ወደ ሙሽሪት ቤት መሄድ ስጀምሩ ሀይሎ ጋር ሀይሎ ጋር ሲሉ፣ አረ ሙሽራ መጣ፣ ተዘጋጁ ይባላል። ልክ በቃ ወደ በሩ ጋር ከመድረስ ብርት ይሄን ሞቅ አድርገሽ ስትይ ውስጥ ይዘገጃጃሉ። በር ላይ ደግሞ ቅድም እንዳለው መጣና በአመቱ ወረንድ የምንሰነበቱ በሚለው ክፈት በለው በሩን ይባላል። ትንሽ ካጫወቱን በኋላ ይከፍታሉ። በተለይ የምትጠበቂበት ቦታ አለ። አሁን ሰፈር ውስጥ በእኛ እንትን ውስጥ ያው በአብዛኛው እስከ አስራዎቹ አንዳንድ ትላልቆች እኛ ትናንሾች ሆነን በማንጨፍር ጊዜ ከኛ በጣም የተለቁ ሁሉ ሩቅ ሰፈር ሄደው ይላሉ። እኛ ግን በተለምዶ አካባቢዎች ላይ ነው በአብዛኛው። እንደው ብትቀሪ እንኳን ትከሰሻለች። ምናልባቱ ሆኖ ነው የንቺ ልጅ ለጉሄ መጥቶ ኔጋ ያልጨፈረው ይባላል። እና ተቀምጠው ነው የምትጠበቂው። በተለይ ደግሞ ጥሩ አዛያሚ ካለ በደንብ ያስጨፍረዎች ነው። እንዲህ ጥሩ ነገር የሚሰጡች ወይ አንድ ብር ከሰጡ ማለት እንደ አለም ተለወጠ ማለት ነው። ብዙ ነው አንድ ብር እንዲህ በትንሽ ደቂቃ ሁሉ መተንፈስ እናቆማለን። ሰፈኑን ጨርሰን ሌላ ቤት ለመሄዱ ስብሰባ ይገባል። አንድ ብሮ ይትቀመልስሪ ነው ከጠቂቃ ምናምን በቃ ያለ ማረቅ ያህደብቀው አይነት ነገር የለም እየተባለ ግጥሙ ሁሉ ይጠፋልኮ። እውነት ነው እንዴ? እና እጅግ በጣም ደስ የሚሉ የምገሳ ግጥሞች አሉ። ገባሽ የለም? ደስ ይላል። ወየኔም መቤት የፈተለችው የሸረሪስት ራስ መሰለችው፣ ሸማኔ ጠፍቶ ማርያም ሰራችው። ለዛች ለማርያም እዘዝኑላት፣ አመት ከመንፈቅ የፈጀባት። እንደዚህ ይመስለኛል ካልተሳሳት። ለወንዱም ስታሙድሽ፣ ወየኔ ጌታ የሰጠኝ ምክ ከግንባሩ ላይ አለው ምልክት ክረምቱ ወጣ ውሱን ሳነክት እንላለን። እኔም እና እንዲህ ዘዛ የነበረው ነው እንትሮ ራሱ የማሞገሻን ትንሽ በዓመት ውስጥ ከሚደረጉ በዓላቶች እጅግ በጣም በናፍቆት የሚጠበቅ በቃ ልክ ልክ እንዴት ነው አሁን የሙዚቃ ውድድር ልክ ለዚህ ለአዋርድ እንደሚዘጋጁት የለም የእኛ አዋርድ ማለት ነው፣ በዛ ዘመን በቃ ቡሄ ማለት በጣም የሚናፈቅ የልጅነት ትልቅ በቃ መዝናኛ ከሚገኘው ነገር ውጭ በጋራ የምታደርጊው በየቦታ ያለው ፍቅር ከበሬታ ላንቺ እዛ ላይ የምታገኛቸው። ከዛ ውጭ ደግሞ በዛ በበዓሉ ሂደት ላይ ይሄ ችቦ ሲበራ ማታ ፍራንክ ኖሮች፣ እንግዲህ ከፍ ካልን በኋላ ደግሞ ሮኬት የሚባል ነበር፣ ልክ ብሎ ከላይ ሄዶ የሚበራ እሱን ለመግዛት ነው እንግዲህ የምንጠቀምበት። ከዛ ውጭ ከረሜላው ምኑ ነው ትልቅ ድባብ አለ በእውነት የማይረሳ በዓል ነው። ግን በዚህ ዘመን ላይ ብዙ እንደዛ ያለ አይመስለኝም። እኔ እንደውም ወደ ስራ አለም ገብቼ ሳይ እኔም ደግሞ ቤተሰብ ጋር ሲመጡ ሳይ በቃ ሌላ ነገር ነው። የግጥም መሻሻሎች ተደርገዋል። ማንኛውም ከዘመኑ ጋር መበላሸት እዛ ማዶ በረኪና የኔም ማማ ማራዶና እንግዲህ ማማን ማራዶና ሲያደርጓቸ በጣም የግጥም መቀየር ነው የነበረውን ይዘት እንደያዘ አልሄደም። ያው ኢቭን ለአበባ እንኳን እኮ ለመስከረም ላይ የሚሳለው ስዕል ይገርም ነበር። የመላእክቶቹ ስዕል የአበባው ስዕል አሁን ላይ በቃ ቀልድ ነው ብዙ ነገሮች ተለውጠዋልና መጥፋት የሌለበት ነው እንደ አንድ ትውፊት ነው ይሄ ነገርና ቢኖር በባህልነት ቢቀጥል ብዙ የሚያቀራርብ እየጠፋ ያለውን የለም ገባሽ አብሮነት ቤት አንለይም እኮ ሙስሊሞች ሄደን ጨፍረን እንሸለም ነበር ኦሮሞ አማራ ትግሪ ምና የምታየው ቤት የለም ሁሉም አሳዳጊ እኛ እኮ ሰባት ስምንት እናት ኖሮ ነው ያደግን ሁሉም ትልቅ ሰው የሁሉም ልጆች አባት ነው ሁሉም ትልቅ እናት የሁሉም ልጆች እናት ነ ያ ፍቅር ስላለ ነው ገብቶሻል እኛ አሁን ቅድማ ኤልያስ እንዳለው ቶሎ ቶሎ የሚገኙት ሳንቲሞች በዛ ካሉ በጣም ኤክሳይት ነው እና እንረሳለን። ሲያንሰን ነው ሳንቲሞ እነ እትዬ እንትና ቤት እነ ጋሽ እንትና ቤት እያልሽ የምትሄጅ ግን ቶሎ ማናስቡ ካቅም በላይ እንትን ተመጣ እንረሳለን። በቃ ወደ ደስታው፣ የለም ወደ ክረሜላው ምናምን አቋርጠን ሁሉ በመሀል በነጋታው ምን አባቱ ሆነው እናንተ የዚህ ሰፈር የኔ ልጆች የት አባታቸው ቀሩ? እንዴት ነው የቤት አልመጡም? ለው ይሄ እንዴት ወይም ደግሞ ለእንቁጣጣሽውም እንዴት አበባ አልሰጡም ተብለሽ ትወቀሻለሽ ሁሉ። እንግዲህ ከፍቅሩ አንጻር ይህን ያህል ቤተሰባዊ የሚያስተሳስር ትልቅ ባህላችን ነው። በተለይ ለልጆች እንዳልኩ አቅም ያላቸው ቤተሰቦች ለልጆቻቸው ስለጉሄ ሳይሆን ታብሌትና እንደዚህ ነገሮችን ነው የሚሰጡት። እነዚህ ነገሮች ደግሞ ለኢንዲቪጁዋል ወደ ሆነው እንትን የለም። ከልጆች ጋር የሚያጫውት ይሻልሻል። የየራስሽን እንትን ነው እና በቃ እንደው ይሄ መሰልጠኑ እንደ እኔ እንደ መሰይጠን ነው የምለው። ምናልባት የእኔ የእኔን ዘመን በጣም ስለምወደው እንደው አዳልቼም እንደሆነ አላውቅም። አብሮነትን አያሳይም። ልጆች በልጅነት እድሜያቸው ከኩዮቻቸው ጋር የሚያደርጓቸው ግንኙነቶች፣ ጨዋታዎች ሁሉ የራሱ በእድገታቸው ላይ አብሮነትን ይሄ መተሳሰብን ይሄ ሶሻላይዝ ማድረጋችን በብዙ መልኩ ትልቅ ሕክምና እኮ ነው። ወላጆቻችን ቡና ፍልተው ተጠራርተው መጠጣታቸው እኮ የህይወታቸው ትልቁ ሕክምና ማለት ነው እንደኔ። በቤታቸው ውስጥ በኑሯቸው ውስጥ የገጠማቸውን ችግሮች ሁሉ ከወላጆቻቸው ጋር መተንፈስ ማለት እኮ ሕክምና ነው፣ ሬሌስ ማግኘት ነው እና በዓል ማለት እንደ ቆንጆ በዓል ማረሳው በህይወት ዘመኔ ትልቅ ያሳለፍኩት በዓል ነው። አመሰግናለሁ። የቡሄ በዓል ነው ማለት ነው። ልክ ነው። ብዙ ጊዜ ቀደም ሲል ኤልያስም እንደገለጸው ሁለታችሁም እንደገለጻችሁት ጠፋትሽ፣ ና ትንሽ የምትምላት ነገር አለ ማለት በቃ ሆያ ስንጨፍር ለፍራንክ ብቻ አይደለም ማለት ለምርቃትም የምናደርገው ነገር አለ ማለት። ሽማግሌ ብቻቸውን የሚኖሩ ምናምን አሉ። ለምሳሌ እኛ ሰፈር አባባ ለማየ የሚባሉ ሰው አሉ እና ይህ ባለጸጋ ምድር ቤት ውስጥ ነው የሚኖሩት። ሰውዬው ዘጠና አራት ዓመታቸው ነው። ሰላሳ ሁለት ጥርሳቸው እንዳለ ነው። ሀሙስና ማክሰኞ ነው ወጥተው ፀሐይ ፀሀይ እሳቸው ቤት እንሄዳለን። እሳቸው ቤት ጨፍረን ጨፍረን ከዛ በኋላ ሁላችንንም ያስጠጉና ግንባራችን ላይ ከፍተው ከዛ አማራጃችን እያሻሹ መርቀውን ምናምን ነው የምንሄድው። ሌላው ነገር የጭፈራ የሆያ ሆዬ ጭፈራ እያንዳንዱ ግጥም ሚኒንግ አለ። ገርምሻል? ለምሳሌ አንዳንድ ጊዜ በጣም ሆያ ሆዬ ብለሽ ጠዋሽ ጠዋሽ መጨረሻ ላይ ሲሰለችሽ፣ ኧረ በቃ ኧረ በቃ ጉሮሯችን ነጋት ያለሽ እንደገና። አንዳንድ ጊዜ ደግሞ የሚሰጠውን ብር የሚያመነታ ሰው አለ። እሱ ልክ እንደዛ ሲያመነታ ሆያ ሆይዝና ተውስጠመዘዝና ስቲ ያዱ ያመጣል መዙ ያወጣዋል። የመጣንበት ደግሞ ግራ ለገባ ሆያ ሆይ ነው የምንለው ይሄ ኦልሬዲ አላማሽን ነው የምንለው። እልህ ከተያያዝን ደግሞ ድንጋይ ላ ድንጋይ ትዘላለች። ትወጣ ከያልቅም ዛሬ ነፍሴ ብትወጣ እዛ ድረስ ትሄጃለሽ። ገብቶሻል። ግን እነዚህ ድባቦች በሙሉ ግጥሞቹም ትርጉም አላቸው እና ላስት ሚኒት እኔ እብዱሻ ለቅሶ ነው እብዱሻ ለቅሶኝ ቦርቸሌ ሄጂ አስራ ስድስት መርፌ እምብርቴን ትወግቻል። እዛ ጋ ቆምኩ እንግዲህ። የከተማውን የሆያ ሆዬ ወይም ደግሞ የቡሄ ጭፈራ ተመለከትን። እንግዳለን አብሮን ያለ አዝማሪ እንዳልካቸው የኔ ይሁን እሱ ደግሞ ጎንደርን ያደገው በተለይ ደግሞ ከአዲስ አበባ ወጣ ያለው የቡሄ በዓል አከባበር ትንሽ ለየት ይላል። ሀይማኖታዊ ባህሉ እንዳለ ሆኖ ግን ባህላዊ ክዋኔው ይለያያል። በነገራችን ላይ እንደዚህ አይነት በዓሎች እንደ ሆያ ሆዬ አይነት አበባዮሽ፣ ሌሎችም በዓላት የኢትዮጵያን ስነ ቃልን አስጠብቀው የሚቆዩና ከክዋኔ ጋር አንድ ላይ በመጣመር ባህልን፣ ታሪክን የሚያሸጋግሩ ናቸው። ና እነዚህ ደግሞ ከቦታ ቦታ ልዩነት ይኖራቸዋል። የከተማውን ኤልያስ ና ሰው ባህሩ ገልጸውልናል። ከአዲስ አበባ ወጣ እንበልና ደግሞ ጎንደርን እንቃኛት። ጎንደር የደብረ ታቦር ባህል እንዴት ነው አከባበሩ? በመጀመሪያ ከቁጥር ሳንጎላ አምላክ ሳይቀንሰን እንኳን ለዚህ ዘመን ሰላም አደረሰ። አዎ፣ የእኛ ሀገር ትንሽ ገጠር የተወለድኩት ያው ለየት ይላል። ትንሽ አካባቢ እኛ እንግዲህ በእኛ አካባቢ ቦሄ ትልቅ ሃይማኖታዊ ባህል ነው። ሃይማኖታዊ ባህሉ እንደተጠበቀ ሆኖ እንግዲህ ወጣቶች፣ ጎረምሳዎች በተለይ በሀያዎቹ እድሜ ያለን ሆኖ ደግሞ እኛ የምናከብሩ እንደ ህጻናቶች ጋር አብረን እና ሌሊት እንጠራራለን። የምንጠራራበት ቋንቋ ደግሞ ሲራራ እከሌ ሲፈራ እንባባላለን። እከሌ ሲፈራ ሲባል አለው ብሎ ይነሳል ማለት ነው። ያወጣ ሲራራ እከሌ ሲፈራ ስንል አለው እንባባልና ሁላችንም ተሰባስበን ከዛ በኋላ በመደዳ ትልቅ ትንሽ ሳንለይ በየቤቱ እየዞርን መጨፈር እንጀምራለን። የምንጨፍረው ጭፈራ በጣም የተለያየ ጭፈራ ነው። ከነዛ መሀል እመዬ ከዛ የምንጨፍረው ጭፈራ አሲስም ጉዬ የሲምቦ ወጠላ ወይም ያታላ የሲምቦ አረቂ ሰዋ አታራቂ የማመየ ስች የት ያፈራውን እንደዛ እያልን እንጨፍራለን። ከዛ እንገባለን። ከዛ እንመረቃለን። ቅቤ ጠርሙስ፣ ቅቤ ንቅን እንሸለማለን። ሙክት እንሸለማለን። እንዲሁም ደግሞ ጠላ ጠላ ከቤት ከሌለ ደግሞ ለማህበር በሚኖራቸው ቀን ለዚህ ቀን ብሎ ይቀጥሩልናል። እንመረቃለን። ከዛ በኋላ እየጨፈረን በየቤቱ እንዞራለን ማለት ነው፣ እንደ ባህላችን ከዛ ጠላ ይዋጣል፣ ቅቤ ይዋጣል። ቃል የገቡት ሰዎች በሙሉ ይዋጣና ከዛ በኋላ ቀን ላይ ተገናኝተን ወጣቶች መጨፈር እንጀምራለን ማለት ነው። ምንድን ነው የምታደረጉት? አሁን ለምሳሌ ሞክት ይሰጣችኋል፣ ቅቤ ይሰጣችኋል። ጠላውስ ይጠጣል። ወቅቱ እና ምንድን ነው የምታደረጉት? ይሄንን ትሸጡታላችሁ ወይስ ተርዶ ይበላል? ጾሙ ሲፈሰክ አንሸጠውም። መጀመሪያ የማር ፍርንዱስ፣ ጠጅ የተለያየ ነገር ካለ ጾሙ ላይ እንጠጣለን። ወተት ቅቤ፣ እርጎ ቃል የሚገቡት ደግሞ ፆሙ እንደተፈታ ጅራፍ የምናጭፉበት እና አበዳበደ የምንለዋለን ቂጣው በቂጣ ይፈተፈት እና ቅቤው አበዳበደ፣ የማሽላው ጎተራ ተቀደደ ውይ ይባላል። ቀን ላይ እና እርሻው ላይ ይቀበራል፣ አዝመራው ይቀበራል ማለት ነው ነውጣላይ ው ባህል ነው። አበዳበደ፣ የማሽላው ጎተራ ተቀደደ ውይ ያን ቀን በቃ የብደት የደስታ በቃ የነፃነት የምናወጅበት መሬት የሚረጋበት ጊዜ ነው። መሬት ትረጋጋለች። በዛው ከዛ ማታ ላይ የምትሰባሰብና ወጣቶቹ ያን የተዋጣ ነገር እናደርጋለን። ትልልቆቹ አባቶች ይባርኩልናል። ከዛ ሁላችን አንድ ላይ ሆነን መጨፈር እንጀምራለን። ወጣቶቹ ጎረምሳዎቹ፣ ያው ሙዚቃ እንደ ሙዚቃዊ ድራማ ነው የምናቀርበው። አንዲት ፍሬ የምትባል ልጅ ነበረች። በገቢያው በደብሩን እየፈለግኩ ሺ ፍሬ ከዚህ መንደር ምን እግር ጣልሽ ይላታል።

ቡጭን ንግጠም እና አተካዩ ዳ ትግል ከዛ ትግል ነው የምንገጥመው። ልክ ትግል መግጠም ስንጀምር እዛ ደግሞ ወጣቱ ነው የወንድ ሀገር ሽማግሌ ያሉ ልጆች ይመጡና አንተ ምረጋ በላት ትበልጋልጋል አንተ ምረጋ በላት ትበልጋልጋል ፍሬዋን ለመብላት ትዕግሥት ያስፈልጋል ብለው ያስታርቁንና ከዛ ጭፈራው ይጀምራል። ይሄ እንግዲህ ለቡሄ ከሚደረጉት ጭፈራዎች መካከል አንዱ ነው ማለት ነው። ሰው በእርሻ ነው ባረሞ ነው በጉልጉል ነው በስራ ነው የሚከርመው ና በቃ ልክ ከቡሄ ይጀምራል ማለት ነው ነፃነት ማወጁ። ከዛ አዲስ ዓመት ነው የሚመጣው። ከዛ ምክንያቱም ጥቅምትና ሄዳር እስከተሳስ ደግሞ ያጨዳ ወቅት ደግሞ የሚባል ስላለ በዚህ ወቅት ነው አሁን። ከዛ ትንሽ ይህ ሳምንቱን በሙሉ ማረፊያ ነው። አሸንድዬ አለ፣ ሶለል የሚባል ባህል አለ። ክረምቱ በቃ እንደዛ እያንን የምናሳልፈው። ከዛ በኋላ ጭፈራ ይጀመራል። ማንጋት ነው በቃ ዛሬም ይጨፈራል። ነገ ደግሞ ያልደረስናቸው አካባቢዎች እንሄዳለን። ልክ ያልሰጠን ሰው ሲገኝ ደግሞ ዶሮ እንሰብርበታለን። ጸላይ ዶሮ ሰብረን እንዛለን። በግጥም እንሰድባቸዋለን የማይሰጡትን ማለት ነው። ቋጣሪዎቹ ደጎች እናመሰግናቸዋለን። እና በጣም የተለያየ ትልቅ የሆነ ባህል ነው ያሳለፍኩት። እና በጣም በህይወት የደረሰው እንግዲህ እንደሚታወቀው ይሄ የመጀመሪያው ቡሄህ ነው ከሀገር ውጭ ስታከብር ማለት ይመስለኛል። አውስትራሊያ ከመጣ ከአመት ያነሰ ጊዜ ነው የቆየኸው እንዳልክ። እዚህም ሰብሰብ ብሎ እንዳይከበርም የኮሮናው ጉዳይ ችግር ሆኗል። እርግጠኛ እኔም በያላችሁበት ሆናችሁ በዓሉን እንደምታስቡት ተስፋ አድርጋለሁ። ቀደም ሲል ኤልያስም እንዲሁም አቶ ባህሩም የከተማውን አጨፋፈር ሁኔታ ነ ተነግረውልናል። ዝማሪ እንዳልካቸው ደግሞ የጎንደርን ባህል የቡሄ ሁኔታ ወይም ደግሞ የቡሄ ባህል አከባበርን ገልጾልናል። መሰናበቻችሁን አቅርቡና እንሰነባበት። በዚህ አጋጣሚ በጣም የአውስትራሊያን ህዝብ ትንሽ ትልቅ ሙስሊም ክርስቲያን ሳለኝ ከመጣሁበት ጊዜ ጀምሮ እስካሁን ድረስ ያው ገና አዲስ ነኝ፣ ህዝቡ በጣም እያገዘኝ በጣም አይዞህ ላሉኝ እዚህ አውስትራሊያ ለሚገኙ ኢትዮጵያውያን በሙሉ እግዚአብሔር ከፍ ያደርግልኝ። አመሰግናለሁ። በጣም በጣም አመሰግናለሁ። በሙሉ የአውስትራሊያን ህዝብ በጣም አመሰግናለሁ ለማለት ነው። እንኳን አደረሳችሁ። ክበር፣ ክበር እንደ ቆላ ጤፍ። በጣም ነው የምናመሰግነው ድምጻዊ ኤልያስ የማነ፣ አዝማሪ እንዳልካቸው የኔ ይሁን፣ እንዲሁም አቶ ባህሩ አወል ስለ ቡሄ ጨዋታችሁ እናመሰግናለን። መልካም የቡሄ በዓል እንዲሆንላችሁ ለሁላችሁም ምኞታችን ነው። በዚህ አጋጣሚ ድምጻዊ ኤልያስ የማነ አሁንም ድረስ ጾሙ አላለቀምና የጾም ወቅት ነው። ዘለሰኛውም ያስፈልገናል እያለ ነው ኤልያስ ዘለሰኛውን ያሰማናል። i <laughs> you. እጅግ በጣም ነው የምናመሰግነው፣ ድምፃዊ ኤልያስ የማነ። ሁላችሁንም መልካም በዓል በድጋሚ ሆንላችሁ እንላለን። እናመሰግናለን። በጣም እናመሰግናለን ማርታ። መልካም በዓል ሁላችንም። በሜልበርን ለምትገኙ ኢትዮጵያውያኖች እንዲሁም በሀገር ቤት ላላችሁትም መልካም በዓል እንዝናለን። እናመሰግናለን። ጊዜ ርስትል እናመሰግናለን። በጣም እናመሰግናለን ለባህሩና ለአቶ አርቲስት ባህሩና ለአቶ አርቲስት ኤልያስ። ይህ የመሰለ ድምጽ ይዛችሁ አለመስራታችሁ ተበድለናል። እኛን የበደላችሁን ስሩን ልንባካችሁ ወይ? እናመሰግናለን። እግዚአብሔር ኢትዮጵያን ማዋን ያበስ ህዝቧን ሰላም ይስጥልን፣ ሀገራችንን ሰላም ያድርግልን። አሜን አሜን። ሆያ ሆዬ፣ ሆያ ሆዬ። እዚያ ማዶ ስጋ ሲጠበስ፣ አጋፋሪ ያቺን ድግስ ውጪ ውጪ። ድንጋይ አልጋ ያቺ ድንጋይ አልጋ

रसनतुल्ला अवकाशी मछ है बीचा रसमतुल्ला अवकाशी እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ በአፕል ፖድካስት